በርካታ ዜጎቿን በኤች አይ ቪ ኤድስ የተጎዱባትና ለእልፈት ህይወት የተዳረጉባት ደቡብ አፍሪካ የበሽታውን ስርጭት ለመግታት የተለያዩ ጥረቶችን በማድረግ ላይ ትገኛለች። ከዚሁ የኤች አይ ቪ ኤድስ የመከላከልና የመቆጣጠር ዘመቻ ጋር ተያይዘው የሀገሪቱ ምክትል ፕሬዚዳንት ሴሊል ራሞፖዛ በሀገሪቱ የኤች አይ ቪ ኤድስ በደሙ ውስጥ የሚገኝበት ማንኛውም ዜጋ ከያዝነው ወር ጀምሮ ወዲያውኑ የዕድሜ ማራዘመ መውሰድ እንዳለበት ከማስታወቃቸው በተጨማሪ መንግስት በአዲስ መልክ አስመርቶ ለማሰራጨት ያዘጋጀውን እና በተለያዩ የአትክልት ጠረን ያላቸውን ኮንዶሞች ፓርላማ ድረስ ይዘው በመምጣት አስተዋውቀዋል። ምክትል ፕሬዚዳንት ሴሪል ራሞፖዛ አዲሱ ኮንዶም ይፋ ማድረግ ያስፈለገው ቀደም ሲል መንግስት አቅርቦት የነበረው ኮንዶም ከጠረኑ ጋር ተያይዞ በተጠቃሚዎች ዘንድ ቅሬታ ስለቀረበበት ምላሽ ለመስጠት ነው። የሳይንሳዊ ምርምር የሚያደርጉ ሰዎች ማክስ የተባለውን አዲስ ኮንዶም ሰርተዋል። ማክስ የተባለው ኮንዶም ተጨማሪ ደስታንና መከላከልን ያደርግላቸዋል። ምንም አይነት መጥፎ ጠረን የሌለው ነው። ሁላችንም እንደምናውቀው ከ3.4 ሚሊየን በላይ ዜጎች በኤችአይቪ ኤድስ ተጠቅተው የዕድሜ ማራዘሚያ ሕክምና በማድረግ ላይ ይገኛሉ። ከያዝነው ወር ሴፕቴምበር 1 2016 ዓ.ም ጀምሮ ደቡብ አፍሪካ ኤች አይ ቪ ፖዘቲቭ ለሆኑ ዜጎች በሙሉ መድኃኒቱን ታቀርባለች። የኤች አይ ቪ ኤድስ ቫይረስ በደም ውስጥ የሚገኝበት ማንኛውም የሰውነት መከላከል ብቃት ሲዲ ፎር መጠን ከሚጠበቀው በታች ያልሆናቸውም ጭምር የእድሜ ማራዘሚያ መድኃኒቱን መውሰድ ይገባቸዋል። የኤች አይ ቪ ኤድስ ተመራማሪ እና የደቡብ አፍሪካ ምክትል ፕሬዚዳንት የጤና ጉዳዮች አማካሪ ዶክተር ኖኖ ሲሞሌላ እንደተናገሩት የሀገሪቱ ተመራማሪዎች ክትባት ለማግኘት ምርምራቸውን በተጠናከረ መልኩ ቀጥለዋል። ዶክተር ኖኖ ሲሞሌላ ክትባት ለማግኘት ብቻ ሳይሆን ኤች አይ ቪ ኤድስን ሙሉ ለሙሉ ለመፈወስ እና ቢያንስ በቁጥጥር ስር ለማዋል ሁልጊዜም ጊዜም እየሞከሩ ነው። አንድ ቀን መፍትሄ ሊገኝ ይችላል። እኔ መናገር የምፈልገው ትልቁ ቁም ነገር በራሳችን በኩል የአስተሳሰብ ለውጥ ማምጣት አለብን። ለህብረተሰቡ ግልጽ ማድረግ የሚፈልገው ነገር ቢኖር ጾታዊ ግንኙነት ማድረግ ስንፈልግ በየትኛውም ቦታና ጊዜ ሁል ጊዜም ጥንቃቄ ያለው ግብረ ስጋን ግንኙነት እንፈጽም። ሀገሪቱ ከክፍያ ነፃ የሆኑ ኮንዶሞችን አቅርባለች። ሁል ጊዜም ጥንቃቄ ያለው የግብረ ስጋ ግንኙነት እንዲያደርጉ ነው የምናበረታታው። ዩኤንኤድስ እንደ ጎርጎሮሳውያን ዘመን አቆጣጠር በ2015 ባወጣው ሪፖርት ሀገሪቱ 180,000 ዜጎቿን ከኤች አይ ቪ ኤድስ ጋር በተያያዘ በሞት መነጠቋን ጠቁሟል። ደቡብ አፍሪካ በዓለም ላይ በኤች አይ ቪ ኤድስ በከፍተኛ መጠን ከተጠቁ ሀገሮች አንዷ ስትሆን ካሏት የሕዝብ ቁጥሩም 6.8 ሚሊዮን ዜጎቿ ከኤች አይ ቪ ኤድስ ጋር የሚኖሩባት ሀገር መሆኑን ሪፖርቶች ያመላክታሉ። የዓለም ጤና ድርጅት ሰሞኑን ይፋ እንዳደረገው ማንኛውም ሰው ከኤች አይ ቪ ኤድስ በደሙ ውስጥ እንዳለበት ከተረጋገጠ ከዚህ ቀደም ይደረግ የነበረው የሰውነት የመከላከል አቅም የሲዲፎር መጠን ከ500 በታች መሆኑ ሳይጠበቅ ወዲያውኑ መድኃኒት መውሰድ እንዳለባቸው ማስታወቁን ተከትሎ የደቡብ አፍሪካ ጤና ጥበቃ ሚኒስቴር የኤች አይ ቪ ኤድስ መከላከልና መቆጣጠር ምክትል ዳይሬክተር ዶክተር ዮጋን ፔሊ አንችልም አቅም የለንም ብለው ነበር። በሦስት ምክንያቶች መድኃኒት መግዣ ዋጋ ከሀገሪቱ የውጭ ምንዛሪ ገንዘብ ጋር መዋዠቅ፣ የመመርመሪያ ጣቢያዎች ላቦራቶሪ አለመሟላትና በሰው ኃይል እጥረት። የሀገሪቱ ፕሬዚዳንት ሰሞኑን ፓርላማ ቀርቦ መንግስት በሽታውን ለመከላከል ቆርጦ መነሳቱንና ሁሉንም ነገር እናሟላለን፣ ማንም ሰው ኤችአይቪ ኤድስ ፖዘቲቭ መሆኑ ከተረጋገጠ መከላከያ መድኃኒቱን እንዲወስድ መንግስት ውሳኔ ማስተላለፉን ገልጸዋል። መላኩ አየለ ጆሐንስበርግ።